ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ክፍሉ ታደሰ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ መስራች፣ የቀድሞ ከፍተኛ አመራር አባልና ያ ትውልድ መጽሐፍ ደራሲ ኢሕአፓ ወደፊት ከፍ ሲል በኢትዮጵያ የፖለቲካ ሕይወት ውስጥ ራሱን ችሎ አገር መምራት ወይም በአማራጩ በዋነኛ የፖለቲካ ፓርቲነት ትርጉም ያለው ሚና የማበርከት እድሎች ሊኖሩት ይችላል የሚል ብሩህ ተስፋ አሉት? ወይስ አሁን አንዳንድ ቀድሞ አባላቱም ሆነ ሌሎች ወገኖች በተለይም ዋነኛ ወራሽነኝ የሚለው በአዲን እንደሚሉት ኢህአፓ የለም፣ ከእንግዲህ በኋላ ከስመዋል፣ ሞቷል ብለው የሚሉ አስተያየቶች አሉ። የርሶ አተያይ የወደፊቱ ጣፈንታው፣ የሃፓ ምን ይሆናል? በምን መልክስ በኢትዮጵያ የፖለቲካ ታሪክ ውስጥ ይታወሳል ብለው ያስባሉ? ከመጨረሻው ጀምርና ሊታወስ ይችላል ላልከው ስራባ መታወሰውና ሊታወስ የሚችለው አንደኛ ህዝባዊ ስርዓት መመስረት አለበት። ህዝባዊ ስርዓት ካልተመሰረተ የኢትዮጵያ ህዝብ ችግር ሊፈታ አይችልም ብሎ በጽናት ከመጀመሪያው ጀምሮ መታገሉ እና ያ ጥያቄ ደግሞ የህዝቡ ጥያቄ ሆኖ እንዲቀጥል ማድረጉ አንደኛው በኢሕአፓ ቱሩፋት ሌገሲ ይመስለኛል። ሁለተኛ ኢትዮጵያ ኢትዮጵያ ህዝቦች የእኩልነት መብት መከበር አለበት፣ ኢትዮጵያ ህዝቦች የእኩልነት መብት መከበር ለኢትዮጵያ አንድነትም ሆነ ለኢትዮጵያ እድገት መሰረታዊ ጥያቄ ነው የሚለው ጥያቄ ማንሳት ሁለተኛው ጥያቄ ይመስለኛል። ይህ ጥያቄ ኢህአፓ ከነሳቸው አበይ ጥያቄዎች መካከል አንድ ነው። ሌገሲ። ሶስተኛ ጥያቄ የዴሞክራሲ ጥያቄ ነው። ሱ ኢህአፓ ያሁሉ የሚያከራ የወረደበት የመናገር፣ የመጽሐፍ፣ የመደራጀት መሰብሰብ መብታችን፣ የህዝቡ መብት ይከበር ብሎ ስለታገለ ና በግንባር ቀደምትነት መስዋዕት ስለሆነ ነው። ሱ ያ ጥያቄ ዛሬ ድረስ ይኸው ህዝብ ያልቅበታል። ያም የኢህአፓ በኢትዮጵያ ትግል ያበረከተው ከፍተኛ ትሩፋት ሌለት ነው ብዬ ገምታለሁ በአራተኛ ደረጃ መሬት መሬትም በመጀመሪያ ደረጃ ተማሪ ንቅናቄ ነው ከተማሪ ንቅናቄ በፊት ጀነራል መንግስቱ ነ አንስተውታል ከዛ በኋላ እንግዲህ ተማሪ ንቅናቄ ነው በስርዓት ባለው መልክና በተደራጀ መልክ ያነሳው እንግዲህ ያ ትውልድ ነው በተለይ ብ ሀባ ያሱናችን አንስተውታል ያንን ጥያቄ አንስተዋል እና ሌላው ትልቅ ትሩፋት በብዙ ሚሊዮኖች የሚቆጠሩ የኢትዮጵያ ህዝቦች ምናልባት ሰማንያ አምስት እና ዘጠና በመቶ የሚሆን ኢትዮጵያ ህዝቦች የኑሮ ሁኔታቸውን እንዲሻሻል ማድረግ ብቻም ሳይሆን ስራ እንዲያገኙ አደረገ። ስራ አግኝተው ራሳቸውን ማስተዳደር ራሳቸውን መምራት የሚችሉበት ሁኔታ ተፈጠረ። ግን በርግ መሬት ጥያቄን መፍትሄ ሄዳ በችለት የፈለቀው መንገድ ትክክለኛ መንገድ ነበረው፣ የተሻለ መንገድ ነበረው፣ እሱ ሌላ ጥያቄ ነው እሱ አስራአራም ትል ጉዳይ ነው። ሌሎች ጥያቄዎችም አለም። አራት መሰረታዊ ጥያቄዎች ናቸው፣ የህዝባዊ ስራ ጥያቄ፣ የዲሞክራሲ ጥያቄ፣ የእኩልነት ጥያቄና የመሬት ጥያቄ። ትልቁ ሌጋሲ እስከ ዛሬ ድረስ መፍትሔ ያላገኙ ጥያቄዎች እነኝህ ናቸው። ዛሬም አላገኝም። በኢህአዴግ አገዛዝ እና ትልቁ ሌጋሲ ሀፓ ላይ ይመስለኛል። ይህ ከመጨረሻው ነው ይመስላል ያልኩት። አሁን ከዛ ወደኋላ ኋላ ላለው ሀፓ ቀጥላለ ወይስ ጠፍተዋለ? ጥያቄ አንድ ነገር ግልጽ ነው እሱ ይሄ ያለው ፎርማት የኢያፓ ፎርማት ይሁን በሌላ ፎርማት ይሁን፣ አንድ ነገር ግልጽ ነው እሱ ኢያፓ ኢትዮጵያን ብለው ነው የታገለው። የኢያፓ አባላት ኢትዮጵያን ብለው ነው የደሙት፣ የወደቁት፣ የሞቱት። ሌላ ምንም እንትን የላቸውም የተለየ ያገኙትን ጥቅም አልነበረም። ሀገራቸው እንድታድግ ብለው ነው እሱ ሀገራቸው ሳትከፋፈል በአንድነት ጸንታ እንደጥቅም ለማድረግ ነሱ ትናንትናም፣ ዛሬም፣ ነገም ይህንን ክቡር አላማ ተሸክመው ይህን ክቡር ዓላማ ይዘው ሊቀጥሉ የሚችሉ በሺዎች በአስር ሺዎች በሚሊዮኖች የሚቆጠሩ ዜጎች አሉ ብዬ እገምታለሁኝ። እነኛ በኢህአፓ መልክ ይደራጁ፣ በኢህአፓ መልክ ይታገሉ፣ በኢህአፓ መልክ ይቀጥሉ፣ በሚል መልክ ይቀጥሉ አሁን መናገር አይቻልም፣ ከባድ ነው። ግን ያ ኢህአፓ ያነሳው ጥያቄ አልሞተም፣ አይሞትም፣ ቀጣይ ነው። በቀጣይነቱ ህዝቦች በዛ ዙሪያ እየተሰባሰቡ ትግላቸውን ይቀጥላሉ ብዬ ነው። በአጭሩ ነገር ፈልገው ወርሶ ከአንድም ለሶስት ቅጽ ያ ትውልድ በሚል ርዕስ ያለፈውን ትውልድ ታሪክ በተለይም የሀፓ አባላትን በዛ ወቅት እንቀሳቀሱ የነበሩትን ታሪክ ዘክረው አስቀምጠዋል በመጽሐፍ መልክ። የመስዋዕትነት የመጨረሻው የሚባለውም ህይወትን አሳልፎ መስጠት ነው። ያ ትውልድ የተሰራቸው የተለያዩ ህጸጾች የሚታወስበት ጥያቄ መልክ ውስጥ የሚገባበት ነገሮች ቢኖርም ከሁሉም በላይ ግን ከዛሬም ድረስ የሚታወሰው ራስ ስን ለልዩ ጥቅም በማስቀመጥ ሳይሆን ከራሴ በፊት ህዝቤንና ሀገሬን በተለይም ኢትዮጵያንና ህዝቧን ለትድግና አብቅቼ ለማየት ሲሉ ነው። እነኛ ብዙ ለጋ ወጣቶች በዛ ወቅት ህይወታቸውን ያለስስት የሰዉት የሆኑና ፓርቲያቸው ለስልጣን በቅቶ የነሱ ራይ በፖሊሲ መልክ የተቀረጸው ተግባራዊ ሊሆን አልቻለም። እነኛ ወገኖች ለኢትዮጵያ ህዝብ ትድግና ሲሉ ህይወታቸውን ያለስስት ለሰጡ ታጋዮች በኢትዮጵያ ታሪክ ውስጥ በመልክ ታሪካቸው ሊዘከር ይገባል። ለወደፊቱ መስዋዕትነታቸው ቋሚ ሕያው ስራቸው ሆኖ ሞገስ እንዲያገኝ ይላሉ። አሁን እንዳልከው እንግዲህ እዛ ትውልድ አባላት በዛ የትግል ሂደት ውስጥ መሳተፋቸው አንድም አገሪቱ እያሽቆለቆለች የምትሄድበትን ሁኔታ ሊረዱ በመቻላቸው ነበር። በነገራችን ላይ ያ ትውልድ ሲባል ሁሉም የተቀላቀለበት ነው። በተለይ የኩነት ጥያቄ ስናነሳ በሀረሪ ሀረሪዎች፣ ሶማሌዎች ኦሮሞዎች፣ በደቡብ ሲዳማዎች፣ ኦሮሞዎች፣ ወላይታዎች፣ ጋሞዎች፣ እንደገና በወለጋም እንደዚህ ኦሮሞዎች፣ ሀድያዎች፣ ሁሉም የተውጣጣ ነበር። ብዛታቸው አንዱ ሰፋ አንዱ ጠበብ ሊል ይችላል። በተለይ ከአማርኛና ከትግርኛ አካባቢ የመጣው ሰፋ ሊል ይችላል። ያንን የእኩልን ጥያቄ ማንሳቱ ትክክለኛ ጥያቄ እንደነበረ የሚያሳየን አንዱ ጉዳይ በኢህአፓ ውስጥ እነኚህ ሁሉ አብረው መተው ተሰልፈዋል የእነኙ ሁሉ የጋራ አጥንትና ደም ነው። ደም የፈሰሰው አጥንት የተከሰከሰው በኢትዮጵያ ሲሉ እና አንድ የተወሰነ አካባቢ ሕዝብ አይደለም፣ አንድ የተወሰነ ብሔረሰብ ሕዝብ አይደለም። የወደቀው የነኝ ሁሉም የወደቀው እንዳልከው ከፍተኛ መስዋዕትን መጥ ተከፍሏል። ኢትዮጵያ እየወደቀች ከምትሄድበት ሁኔታ ሊያነሷት የሚችሉ ሊረዷት የሚችሉ ሊያሳድጓት የሚችሉ በእውቀትም በነገራችን ላይ ሀባ ውስጥ የነበሩ ብዙዎቹ ወጣቶች በትምህርታቸው በእውቀታቸው አንቱ የሚባሉ ነበሩ። በትምህርታቸው በአንደኛነት በሁለተኛነት ደረጃ የነበሩ ሰዎች ነበሩ። በማዕረግ ማለት ነው፣ የትምህርት ማዕረግ እና ሀገሪቱን በተለያየ ዘርፍ በምህንድስናን በሕክምናን በሁሉ ዘርፍ ሀገሪቱን የተሻለ ደረጃ ሊያደርስ የሚችሉ ሰ እነኛ ምጣ ያጣችሁ አለ ይህ አባገለም ኢትዮጵያናት ያጣችሁ እነኛ ሁሉ ሰዎች አሁን እንዴት ሊታወሱ ይችላሉ የሚባለው ጥያቄ መቼም፣ አሁን ያለንበት ዛሬ ያለንበት ወቅት በጣም ትልቅ ሌላ ጦርነት ውስጥ የገባንበት ወቅት ነው። የሌላ ጦርነት ምንድን ነው? የታሪክ ጦርነት ነው። የታሪክ ጦርነት ማለት ምንድን ነው? በአንድ በኩል በወዲያ በኩል የነበረው በደርግ በኩል የነበረው ወገን እኔ ልክ ነበርኩ ብሎ ታሪኩ መጽሐፍት ውስጥ እየደረሰ ነው። ቀይ ሽብርንም ቢሆን እኛ አልጀመርንም እነሱ ጀመሩ፣ እኛ እንደዚህ አላደረግ እነሱ እንደዚህ አደረጉ ብሎ ብቻ የተፋለሱ ታሪኮች የሚጻፍበት ነው ብሔርተኛ ኃይሎችን እንደዚሁ ጉልበት አግኝቶ ብዙ እንትን ሊያደርጉ አልቸልም እንጂ እነሱም ደግሞ የራሳቸውን ታሪክ ሲጽፉ የሚፈልጉበት ወቅት ነው። እሱ በዚህም በኩል ደግሞ በሀያጣም በኩል መጠነኛ ሙከራዎች አሉ። ምናልባት መልክ የያዘና የተቀላጀም ባይሆንም በአጠቃላይ ሌላ የታሪክ ጦርነት ተነስቷል አሁን። እና በዚህ የታሪክ ጦርነት ውስጥ ምንድን ነው ግቡና ዓላማው? አሁን ያለውን ወጣቱን ትውልድ በአሁኑ ጊዜ ያለውን ትውልድ መንፈስ መስረቅ ነው። መንፈስ ሰርቆ እኛ ልክ ነበር፣ እነሱ እንደዚህ ጥፋተኞች ነበሩ፣ እኛ እንዲሰርተናል፣ እነሱ እንደዚህ አልሰሩም የሚል መስመር ለማስያዝ ነው አሁን ጥረት የሚደረግ ያለ ነው እና የታሪክ ጦርነት ውስጥ ነው። እና በዚህ በታሪክ ጦርነቱ ውስጥ ይህ ትውልድ ሀቁን እውነቱን ሊረዳ ካልቻለ እነኛ ወጣቶች ለምን እንዲወድቁ እንደቻለ በትክክል ሊያውቅ ካልቻለ እነኛ ሰዎች የወደቁበት የተነሱበት ዓላማ ከንቱ ቀርተዋል ማለት ነው። ክቡር ዓላማቸው ቀርተዋል ማለት ነው እሱ እና ያንን ለማስተካከል የሚቻለው በዛን ዘመን የነበሩ ሰዎች ታሪኩን የሚያውቁ ሰዎች ስለ ሌላ ስለማንም ሰው አይጻፉ፣ ራሳቸው ስለ ሰሩት ብቻ ይጻፉ። እውነቱን ራሳቸው ስላደረጉት ነገር ብቻ ይጻፉ። አስር ገጽም ሊሆን ይቻል፣ መቶ ገጽም ሊሆን ይቻል፣ ይጻፉ። ያንን እስካደረጉ ድረስ ለእነኛ ለወደቁት ዜጎች የእነሱ ክብር መስጠት ነው። ለኢትዮጵያም ክብር መስጠት ነው እና ታሪክን በተመለከተ ለሚደረገው ጦርነት የራሳቸውን አስተዋጽኦ ያበረክታሉ ማለት ነው። እና ስለዚህ አሁን ቶ ካሳው ለጠየቀ ጥያቄ የእነኛ የወደቁ ሰዎች ወይም ለሀብጣም ብቻ አይደለም፣ ለተከበረ ዓላማ የወደቁ ለሀብጣም ውጪ በጣም በርካታ ዜጎች አሉ። እና የእነኛን ዜጎች ታሪክ የእነኛን ዜጎች ያለፉበትን የትግል ሂደት መጽሐፍ ማስታወቅ መቻል አንዱ ትልቁ ትልቁ ትልቁ ግዴታም ኃላፊነትም ይመስለኛል እና እኔም በምችለው ሁሉ ታምን ለማድረግ እየሞከርኩ ነኝ። ያለፉ ስራዎች አሉ። ከዛ ውጭም አሁንም አልተኛ ሆኝም የምችለውን ለማድረግ እየሞከርኩ ነኝ እና በዚያ መልክ ነው እሱ። ያንን ስናደርግ ደግሞ ለነሱ ብቻም ብለን አለም ለሀገራችን ስንል ነው ለሀገራችን ታሪክ ስንል ነው እሱ ለወደፊቱ ትውልድ የሚጠቅመው ነገር ታሪካችን ከትቦ እና ድኛችን የጨረስናል ብዙም ዕድሜ አልቀረንም ታሪካችንን ከትቦ ማስቀረት ታሪካችን ጽፎ ማስቀረት በጣም በጣም በጣም በጣም አስፈላጊ ነው። እሱ ለአለሉትም ለወገኖችም፣ የወደቁትም ሰዎች ሲባል አቶ ክፍሉ ታደሰ ኢትዮጵያ ህዝብ አቤታዊ ፓርቲ የአፓ መስራች የቀድሞው ከፍተኛ አመራር አባልና የትውልድ መጽሐፍ ደራሲ ስለ ቃለምልልሱ እናመሰግናለን። አቶ ካሳውን በጣም አመሰግናለሁ። የጥያቄዎችን መልሽ ያለ ብዬ ተስፋ አረጋለሁ። በአሁኑ ወቅት ኢህአፓ ለሁለት ተከፍሎ ይገኛል። አንደኛው ኢትዮጵያ ህዝብ አቤታዊ ፓርቲ ኢህአፓ፣ በሌላ በኩል ደግሞ ኢትዮጵያ ህዝባዊ አቤታዊ ፓርቲ ዴሞክራሲያዊ የቀርቡ አንድነት። ለኢህአፓ ሁለት መከፈልን እንደ ቀድሞ የድርጅቱ መስራችና ከፍተኛ አመራር አባልነቱና ኢህአፓ ታሪክ ጸሐፊነቱ አንጻር እንደምን ይመለከቱታል? ቀደም ሲል እንዳነሱት የሁሉ ኢህአፓ የከፈለው ወይም ያ ትውልድ የከፈለውን መስዋዕትነትስ የድርጅቱ ለሁለት መከፈልና ከቶውንም ለስደት ፖለቲካ መዳረግ ስለ ፓርቲው ምን የሚነግረን ፖለቲካዊ እንድምታ አለ? አይዶን እንግዲህ ስለ ፓርቲው የሚነግረን እንድምታ አለ የለም ብሎ ለመናገር ትንሽ ከባድ ነው። ግን እነኚህ ሁለትም ሶስት ሀይሎች ለመከፋፈል የሚያበቃቸው ጥያቄ አለው ፖለቲካዊ ጥያቄ አለ ወይ? የድርጅታዊ የአሰራር ጥያቄ አለ ወይ ብለን በምናነሳበት ጊዜ በእኔ እነትና በእኔ አስተያየት በፖለቲካ ጥያቄ ደረጃ በመሰረቱ የተለያየ አቋም አላቸው ብዬ አላምን። መሰረታዊ የሆነ የተለያየ አቋም አላቸው ብዬ አላምን። እሱንም ለማየት ሞክሬያለሁ ከዚህ በፊት መሰረታዊ የሆነ ልዩነት የላቸውም። እንዲሁም ቁጥራቸውን ባላቅም የተወሰኑ ሽማግሌዎች ሁለቱንም ለማናገር ሞክረው ነበረ። የሀፓዲ የሚባለው ወገን ሽማግሌዎቹን አናግሯል ይመስለኛል። ሌላኛው ወገን ለማናገር ፈቃደኛ አልሆነም። ዋናው ችግራቸው ከውስጣዊ አሰራር ችግር ጋር በተያያዘ ነው። ያም ደግሞ ከግለሰቦች ጋር የተያዘ ችግር ብዬ ነው እኔ የማስበው። በእኔ አስተያየት የትኞቹም ድርጅቶች ውስጥ በአሁኑ ጊዜ ያሉ እኛ ዘመን የነበሩ ሰዎች ጡረታ ማውጣት አለባቸው ብዬ ነው የማስበው። ቀደም ካለ ጊዜ ጀምሮ ነው ይህን ሀሳብ ሳስተናግድ የነበረው። ወደ ጎን ሆነው ጡረታ በቅንፍ ውስጥ እንግዲህ ይነበብልኝ፣ ወደ ጎን ሆነው በአማካሪነት በሌላ በተለያየ ደረጃ የሰሩ አዳዲስ ሰዎችን ማፍራት፣ አዳዲስ ሰዎች ወደ ላይ ሊመጡ የሚችሉበትን መንገድ ማዘጋጀት፣ እነሱ ያላቸውን ተሞክሮ በጽሁፍም ሆነ በሌላ መልክ እያዘጋጁ ለእነሱ ማድረስ እንጂ ከአርባ ዓመት በላይ የነበሩበት ቦታ ላይ ቁጭ ብሎ ድርጅት አመራር ልን ብሎ አሁንም ያንን አመራር ልስጥ ማለት በጣም ከባድ ነው። አንድ አነጋገር አለ። አንድ ጊዜ አንድ ያጠፋውን ነገር ራሱ እዛ ላይ ቁጭ ብለ ልታስተካክለው በጣም ያስቸግራል። ሌላ ሰው ሲመጣ ግን በአዲስ አይን፣ በአዲስ አስተያየት፣ በአዲስ ጭንቅላት ስለሚያየው መፍትሄም ምንም ምንም ይዞ ሊመጣ ይችላል። ዋናውና ትልቁ ችግር የሚመስለኝ ከሚገባ በላይ ቦታቸውን ሳይለቁ መቆየት ይመስለኛል። ዋናውና ችግር እና አንደኛ ሰዎች ለሕዝብ ካሰቡ ለኢህአፓም ካሰቡ ለኢህአፓ ታሪክም ካሰቡ ለኢህአፓ ባህልም ካሰቡ የወደቁትም ካሰቡ ስልጣናቸውን ለቀው ከስልጣን ወርደው ሌሎች ወጣቶች በቦታቸው ተክተው እነሱ በመሰላቸው መንገድ አፋንም ሆነ ብረስትግን ሆነ ሊያንቀሳቅሱና ሊኖሩ የሚችልበትን ሁኔታ መፍጠር መቻል ነው ያለባት። ያን ካላደረጉ ግን እነሱ ከማንኛውም በአምባገነንነት ከሚከሰሱት ከሌሎቹ የሚለዩ መስሎ አይታየኝም። በስር ያሉት ወጥቶቹ ጥረት እያደረጉ ናቸው። ባለፈው አንድ ስብሰባ ላይ ተገኝቼ ያንን ለማየት ለመገንዘብ ችያለሁ። እኛም ግለሰቦች አሁን ምላቸው አይነት ግለሰቦች በጊዜው ሁኔታዎችን ተረድተው አይሆፕ ወደ ራሳቸው ወደ እውነታው ይመለሳሉ ብዬ አስባለሁ። ኢህአፓ ወደፊት ከፍ ሲል በኢትዮጵያ የፖለቲካ ሕይወት ውስጥ ራሱን ችሎ አገር መምራት ወይም በአማራጩ በዋነኛ የፖለቲካ ፓርቲነት ትርጉም ያለው ሚና የማበርከት እድሎች ሊኖሩት ይችላል የሚል ብሩህ ተስፋ አሎት፣ ወይስ አሁን አንዳንድ ቀድሞ አባላቱም ሆነ ሌሎች ወገኖች በተለይም ዋነኛ ወራሽ ነኝ የሚለው በአዲን እንደሚሉት ኢህአፓ የለም፣ ከእንግዲህ በኋላ ከስመዋል ሞቷል ብለው የሚሉ አስተያየቶች አሉ። የእርሶ አተያይ የወደፊቱ ፈንታው የሃፓ ምን ይሆናል? በምን መልክስ በኢትዮጵያ የፖለቲካ ታሪክ ውስጥ ይታወሳል ብለው ያስባሉ? በመጨረሻው ሊጀምርና በምን ሊታወስ ይችላል ላልከው ትራፓ መታወሰውና ሊታወስ የሚችለው አንደኛ ህዝባዊ ስርዓት መመስረት አለበት። ህዝባዊ ስርዓት ካልተመሰረተ የኢትዮጵያ ሕዝብ ችግር ሊፈታ አይችልም ብሎ በጽናት ከመጀመሪያው ጀምሮ መታገሉ እና ያ ጥያቄ ደግሞ የህዝቡ ጥያቄ ሆኖ እንዲቀጥል ማድረጉ አንደኛው ባኢህአፓ ትሩፋት ሌጋሲ ይመስለኛል። ሁለተኛ ኢትዮጵያ ኢትዮጵያ ህዝቦች የእኩልነት መብት መከበር አለበት፣ ኢትዮጵያ ህዝቦች የእኩልነት መብት መከበር ለኢትዮጵያ አንድነትም ሆነ ለኢትዮጵያ እድገት መሰረታዊ ጥያቄ ነው የሚለው ጥያቄ ማንሳት ሁለተኛው ጥያቄ ይመስለኛል። ይሄ ጥያቄ የሀባ ካነሳቸው አበይት ጥያቄዎች መካከል አንድ ነው። ሌጋሲ ውስጥ ሶስተኛ ጥያቄ የዴሞክራሲ ጥያቄ ነው። እሱ የሀባ ሁሉ መከራ የወረደበት የመናገር የመጽሐፍ፣ የመደራጀት፣ መሰብሰብ መብታችን የህዝቡ መብት ይከበር ብሎ ስለታገለ ና በግንባር ቀደምትነት ጥናት ባለው መልክ እና በተደራጀ መልክ ያነሳው እንግዲህ ለትውልድ ነው። በተለይም ብ ሀሳ ያንመስኖችም አንስተውታል ያንን ጥያቄ አንስተዋል። እና ሌላው ትልቅ ትሩፋት በብዙ ሚሊዮኖች የሚቆጠሩ የኢትዮጵያ ህዝቦች ምናልባት ሰማንያ አምስት እና ዘጠና በመቶ የሚሆኑ ኢትዮጵያ ህዝቦች የኑሮ ሁኔታቸውን እንዲሻሻል ማድረግ ብቻም ሳይሆን ስራ እንዲያገኙ አደረገ። ስራ አግኝተው ራሳቸውን ማስተዳደር ራሳቸውን መምራት የሚችሉበት ሁኔታ ተፈጠረ። ግን ደርግ መሬት ጥያቄን መፍትሄ ያበጀለት የፈለገው መንገድ ትክክለኛ መንገድ ነበረው፣ የተሻለ መንገድ ነበረው፣ እሱ ሌላ ጥያቄ ነው። እሱ ሰፋ ያለን የሚጠይቅ ጉዳይ ነው። ሌሎች ጥያቄዎች ማለት ነው። አራት መሰረታዊ ጥያቄዎች ናቸው፣ የህዝባዊ ስራ ጥያቄ፣ የዲሞክራሲ ጥያቄ፣ የእኩልነት ጥያቄና የመሬት ጥያቄ። ትልቁ ሌጋሲ እስከ ዛሬ ድረስ መፍትሄ ያላገኙ ጥያቄዎች እነኝ ናቸው። ዛሬም አላገኝም፣ በኢህአደግ አገዛዝ እና ትልቁ ለጋሲ ኢህአፓ። ያ ይመስለኛል። ይህ ከመጨረሻው ነው ይመስላል ያልኩት። አሁን ከዛ ወደኋላ ኋላ ላለው ኢህአፓ ቀጥላለይ ወይስ ጠፍቷለይ ጥያቄ። አንድ ነገር ግልጽ ነው እሱ ይሄ ያለው ፎርማት በኢህአፓ ፎርማት ይሁን በሌላ ፎርማት ይሁን አንድ ነገር ግልጽ ነው እሱ። ኢህአፓ ኢትዮጵያን ብሎ ነው የታገለው፣ የአባባላ ኢትዮጵያን ብለሆነ የደሙት የወደቁት የሞቱት ሌላ ምንም የላቸውም። የተለየ ያገኙትን ጥቅም አልነበርም። ሀገራቸው እንድታደግ ብለው ሀገራቸው ሳትከፋፈል በአንድነት በአንድ ነት ፀንታ እንድትቀም ለማድረግ ነው። ትናንትናም፣ ዛሬም፣ ነገም ይህንን ክቡር ዓላማ ተሸክመው ይህን ክቡር ዓላማ ይዘው ሊቀጥሉ የሚችሉ በሺዎች በአስር ሺዎች በሚሊዮኖች የሚቆጠሩ ዜጎች አሉ ብዬ ገምታለሁ። እነኛ በኢህአፓ መልክ ይደራጁ፣ በኢህአፓ መልክ ይታገሉ፣ በኢህአፓ መልክ ይቀጥል በሚል መልክ ይቀጥል አሁን መናገር አይቻልም። ከባድ ነው ግን ያ የሀታ ያነሳው ጥያቄ አልሞተም፣ አይሞትም። ቀጣይ ነው እሱ በቀጣይነቱ ህዝቦች በዛ ዙሪያ እየተሰባሰቡ ትግናቸውን ይቀጥላሉ ብዬ ነው በአጭሩ ናገር ምፈልገው። እርስ ከአንድም ለሶስት ቅጽ ያ ትውልድ በሚል ርዕስ ያለፈውን ትውልድ ታሪክ በተለይም የህፓ አባላትን በዛ ወቅት እንቀሳቀሱ የነበሩትን ታሪክ ዘክረው አስቀምጠዋል በመጽሐፍ መልክ። የመስዋዕትነት የመጨረሻው የሚባለውም ህይወትን አሳልፎ መስጠት ነው። ያ ትውልድ በሰራቸው የተለያዩ ህጸጾች የሚታወስበት ጥያቄ መልክ ውስጥ የሚገባበት ነገሮች ቢኖርም ከሁሉም በላይ ግን ከዛሬም ድረስ የሚታወሰው ራስን ለልዩ ጥቅም በማስቀመጥ ሳይሆን ከራሴ በፊት ህዝቤንና ሀገሬን በተለይም ኢትዮጵያንና ህዝቧን ለትድግና አብቅቼ ለማየት ሲሉ ነው እነኛ ብዙ ለጋ ወጣቶች በዛ ወቅት ህይወታቸውን ያለ ስስት የሰዉት። ይሁንና ፓርቲያቸው ለስልጣን በቅቶ የነሱ ራዕይ በፖሊሲ መልክ የተቀረጸው ተግባራዊ ሊሆን አልቻለም። እነኛ ወገኖች ለኢትዮጵያ ህዝብ ትድግና ሲሉ ህይወታቸውን ያለ ስስት ለሰጡ ታጋዮች በኢትዮጵያ ታሪክ ውስጥ በመልክ ታሪካቸው ሊዘከር ይገባል። ለወደፊቱ መስዋዕትነታቸው ቋሚ ሕያው ስራቸው ሆኖ ሞገስ እንዲያገኝ ይላሉ። ከስራሁን እንዳልቀው እንግዲህ እዛ ትውልድ አባላት በዛ የትግል ሂደት ውስጥ መሳተፋቸው አንድም ሀገሪቱ እያሽቆለቆለች የምትሄድበትን ሁኔታ ይረዱ በመቻላቸው ነበር። በነገራችን ላይ ያ ትውልድ ሲባል ሁሉም የተቀላቀለበት ነው። በተለይ የእኩልነት ጥያቄ ስናነሳ በሀረሪ ሀረሪዎች፣ ሶማሌዎች፣ ኦሮሞዎች፣ በደቡብ ሲዳማዎች፣ ኦሮሞዎች፣ ወላይታዎች፣ ጋሞዎች፣ እንደገና በወለጋም እንደዚህ ኦሮሞዎች፣ ሀድያዎች፣ ሁሉም የተውጣጣ ነበር። ብዛታቸው አንዱ ሰፋ አንዱ ጠበብ ሊል ይችላል። በተለይ ከአማርኛና ከትግርኛ አካባቢ የመጣው ሰፋ ሊል ይችላል። ያንን የእኩልን ጥያቄ ማንሳቱ ትክክለኛ ጥያቄ እንደነበረ የሚያሳየን አንዱ ጉዳይ በኢህአፓ ውስጥ ምን ሁሉ አብረው መጥተው ተሰልፈዋል። የነኝ ሁሉ የጋራ አጥንትና ደም ነው። ደም የፈሰሰው አጥንት የተከሰከሰው በኢትዮጵያ ሲሉ እና አንድ የተወሰነ አካባቢ ሕዝብ አይደለም፣ አንድ የተወሰነ ብሔረሰብ ሕዝብ አይደለም። የወደቀው የነኝ ሁሉ ነው የወደቀው። እንዳልከው ከፍተኛ መስዋዕትነት ተከፍሏል። ኢትዮጵያ እየወደቀች ከምትሄድበት ሁኔታ ሊያነሷት የሚችሉ ሊረዷት የሚችሉ ሊያሳድጓት የሚችሉ በእውቀትም በነገራችን ላይ ኢሕአፓ ውስጥ የነበሩ ብዙዎቹ ወጣቶች በትምህርታቸው በእውቀታቸው አንቱ የሚባሉ ነበሩ። በትምህርታቸው በአንደኛነት በሁለተኛነት ደረጃ የነበሩ ሰዎች ነበሩ። በማዕረግ ማለት ነው። ትምህርት ማዕረግ እና ሀገሪቱን በተለያየ ዘርፍ በምህንደስናን በሕክምናን በሁሉ ዘርፍ ሀገሪቱ ቢሆን የተሻለ ደረጃ ሊያደርስ የሚችሉ ሰ እነኛ ያጣችሁ ሀገ ይ ሀፓ ገለም ኢትዮጵያ ናት ያጣችሁ እነኛ ሁሉ ሰዎች አሁን እንዴት ሊታወሱ ይችላሉ የሚባለው ጥያቄ መቼም አሁን ያለንበት ዛሬ ያለንበት ወቅት በጣም ትልቅ ሌላ ጦርነት ውስጥ የገባንበት ወቅት ነው። የሌላ ጦርነት ምንድን ነው? የታሪክ ጦርነት ነው። የታሪክ ጦርነት ማለት ምንድን ነው? በአንድ በኩል በወዲያ በኩል የነበረው በደርግ በኩል የነበረው ወገን እኔ ልክ ነበርኩ ብሎ ታሪኩ መጽሐፍት እየደረሰ ነው። ቀይ ሽብርንም ቢሆን እኛ አልጀመርንም እነሱ ጀመሩ፣ እኛ እንደዚያ አላደረግን እነሱ እንደዚህ አደረጉ ብሎ ብቻ የተፋለሱ ታሪኮች የሚጻፍበት ነው። ብሔርተኛ ኃይሎችን እንደዚሁ ጉልበት አግኝቶ ብዙ እንትን ሊያደርጉ አይቻልም እንጂ እነሱም ደግሞ የራሳቸውን ታሪክ ሲጽፉ የሚፈልጉበት ወቅት ነው እሱ። በዚህም በኩል ደግሞ በሀያፓን በኩል መጠነኛ ሙከራዎች አሉ። ምናልባት መልክ የያዘና የተቀናጀም ባይሆንም በአጠቃላይ ሌላ የታሪክ ጦርነት ተነስቷል አሁን። እና በዚህ የታሪክ ጦርነት ውስጥ ምንድን ነው ግቡና አላማው? አሁን ያለውን ወጣቱን ትውልድ በአሁኑ ጊዜ ያለውን ትውልድ መንፈስ መስረቅ ነው። መንፈስ ሰርቆ እኛ ልክ ነበር፣ እነሱ እንደዚህ ጥፋተኞች ነበሩ፣ እኛ እንዲሰርተናል፣ እነሱ እንደዚህ አልሰሩም የሚል መስመር ለማስያዝ ነው። አሁን ጥረት የሚደረግ ያለ ነው እና የታሪክ ጦርነት ውስጥ ነው። እና በዚህ በታሪክ ጦርነቱ ውስጥ ይህ ትውልድ ሀቁን እውነቱን ሊረዳ ካልቻለ እነኛ ወጣቶች ለምን እንዲወድቁ እንደቻለ በትክክል ሊያውቅ ካልቻለ እነኛ ሰዎች የወደቁበት የተነሱበት አላማ ከንቱ ቀርተዋል ማለት ነው። ክቡር አላማቸው ቀርተዋል ማለት ነው እሱ። እና ያንን ለማስተካከል የሚቻለው በዛን ዘመን የነበሩ ሰዎች ታሪኩን የሚያውቁ ሰዎች ስለ ሌላ ስለማምን ሰው አይጻፉ፣ ራሳቸው ስለ ሰሩት ብቻ ይጻፉ፣ እውነቱን ራሳቸው ስላደረጉት ነገር ብቻ ይጻፉ። አስር ገጽም ሊሆን ይቻል፣ መቶ ገጽም ሊሆን ይቻል፣ ይጻፉ። ያንን እስካደረጉ ድረስ ለእነኛ ለወደቁት ዜጎች የነሱ ክብር መስጠት ነው፣ ለኢትዮጵያም ክብር መስጠት ነው። እና ታሪክን በተመለከተ ለሚደረገው ጦርነት የራሳቸውን አስተዋጽኦ ያበረክታሉ ማለት ነው። እሱ እና ስለዚህ አሁን አቶ ካሳዊ ለጠየቀን ጥያቄ የእነኛ የወደቁት ሰዎች ወይም ለኢህአፓም ብቻ አለም፣ ለተከበረ ዓላማ የወደቁ ኢህአፓን ውጪ በጣም በርካታ ዜጎች አሉ። እና የእነኛን ዜጎች ታሪክ እንደኛን ዜጎች ያለፉበትን የትግል ሂደት መጽሐፍ ማስተዋወቅ መቻል አንዱ ትልቁ ትልቁ ትልቁ ግዴታም ኃላፊነትን ይመስለኛል እና እኔም በሚችለው ሁሉ ያንን ለማድረግ እየሞከርኩ ነኝ። ያለፉ ስራዎች አሉ። ከዛ ውጭም አሁንም አልተኛሁኝም የሚችለውን ለማድረግ እየሞከርኩ ነኝ እና በዚያ መልክ ነው እሱ ያንን ስናደርግ ደግሞ ለነሱ ብቻን ብለን አብለን ለሀገራችን ስንል ነው ለሀገራችን ታሪክ ስንል ነው እሱ ለወደፊቱ ትውልድ የሚጠቅመው ነገር ታሪካችን ከትቦ እና ድኛችን የጨረስናል። ብዙም አድሜ አልቀረንም። ታሪካችንን ከትቦ ማስቀረት ታሪካችን ጽፎ ማስቀረት በጣም በጣም በጣም በጣም አስፈላጊ ነው። እሱ ለአለንትም ለወገኖችም የወደቁትም ሰዎች ሲባል። አቶ ክፍሉ ታደሰ የኢትዮጵያ ሕዝብ አብዮታዊ ፓርቲ አፓ መስራች የቀድሞው ከፍተኛ አመራር መራር አባልና ያ ትውልድ መጽሐፍ ደራሲ ስለ ቃለምልልሱ እናመሰግናለን። አቶ ካሳሁን በጣም አመሰግናለሁ። የጥያቄዎችን መልሽ ያለ ብዬ ተስፋ አረጋለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።